The voice of America. Be away. ya America, Dems radio tabiana የአሜሪካ ድምጽ ራዲዮ በየዕለቱ በኢትዮጵያ ሰዓት አቆጣጠር ከምሽቱ 3 ሰዓት እስከ 4 ሰዓት በ25ና በ31 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ የሚያስተላልፈውን የአማርኛ ፕሮግራም አሁን ጀመረ። ሰላም ጤና ይስጥልን። እንደምናመሻችሁ የተከበራችሁ አድማጮች፣ የቅዳሜ የካቲት 28 2007 ዓመተ ምህረት ምሽት ፕሮግራማችንን ይዘን ቀርበናል። የዓለም ዜናዎችን እናስቀድምና ወቅታዊ ውይይት እናስከትላለን። በዩናይትድ ስቴትስ የፖሊስና የጥቁር አሜሪካውያን ግንኙነቶች ዙሪያ የተካሄዱ ውይይቶች ናቸው። ሁለት የህግ ባለሙያዎች ሜቲ አበበና ሙልጌታ አረጋዊ በቀደም ተከተል ይቀርባሉ። ከዚያ በማስከተል በሙዚቃ እናዝናናችኋለን። አዝናኝማ ደሳለኝ መኮንን በሙዚቃ ቃና ምሽታችሁ ግሩም እንዲሆን የዘወትር ምኞታችን ነው። ቴሌላይን ባክ ፕሮግራሙን ይመራል። የዓለም ዜና ይቅደም። እንደምናመሻችሁ አድማጮቻችን፣ ዜናውን የማነብላችሁ አዳነች ፍሳዬ ነኝ። በናይጄሪያ ቦርኖ ክፍለ ሀገር መዲና ማይዱጉሪ በተከታታይ በፈነዱ ቦምቦች ከሀምሳ በላይ የሚሆኑ ሰዎች ተገድለዋል። የቦኮሐራም ሓረም አማጽያን በዚሁ አካባቢ እንደሚንቀሳቀሱ ይታወቃል። በትንሹ 54 ሰዎች እንደተገደሉና 140 የሚሆኑት ደግሞ እንደቆሰሉ ፖሊሶች ተናግረዋል። አንድ አጥፍቶ ጠፊ ዛሬ ማለዳ በሰዎች በተሞላ የአሳ ገበያ ላይ እንዳፈነዳ፣ ሌላው ፍንዳታ የደረሰው ደግሞ የሰኞ ገበያ በተባለው ሌላ ገበያ ላይ እንደሆነ ዘገባው ይጠቁመዋል። ትላንት ከናይጀሪያ የደረሱ ዘገባዎች እንደሚሉት የቦኮ ሐራም አማጽያን ጓዛ በተባለችው ጠንካራ ከተማቸው ላይ እየተሰባሰቡ ናቸው፤ ከሌሎች አካባቢዎች ተጨማሪ ኃይሎች እያስመጡ ናቸው። ሁኔታውን በመከታተል ላይ ያለው የስለላ ምንጭ ለአሜሪካ ድምፅ ሬዲዮ በተናገረው መሰረት የናይጄሪያ ወታደራዊ ኃይሎች ወደ ከተማዋ እየተጠጉ ነው። ጽንፈኞቹ አማጽያን ምናልባት ከተማይቱን ለመከላከል እየተዘጋጁ ሳይሆን አይቀርም። ጓዛ አማጽያኑ በሰሜን ምስራቅ ናይጄሪያ ከሚቆጣጠሯቸው የመጨረሻ ትልቅ ከተማዎች አንዷ ናት። አንድ ሸልኮ የወጣ የአፍሪካ ህብረት ዘገባ የደቡብ ሱዳን ፕሬዝደንትና ዋናው ተቀናቃኛቸው ለወደፊት ከሚመሰረተው የሽግግር መንግስት እንዲታገዱና በጦርነት የዳሸቀችው ሀገር በአፍሪካ ህብረት ቁጥጥር ስር እንድትሆን ጥሪ ያደርጋል። በደቡብ ሱዳን ለአንድ ዓመት ተኩል ለሚጠጋ ጊዜ ሲካሄድ የቆየውን ግጭት ለማቆም አዲስ አበባ የተካሄደው የሰላም ድርድር ዙር ትላንት ካለ ስምምነት ስለ ማብቃቱ ጉዳይ ሮይተርስ የዜና አገልግሎት ዘግቧል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር ቃል አቀባይ ማሪያ ሃርፍ በደቡብ ሱዳን መሪዎች አሁንም ለህዝባቸው ችግር መፍትሄ አላስገኙም ብለዋል። ቃል አቀባይዋ አያይዘውም የደቡብ ሱዳን ግጭት በሀገሪቱ ህዝብ ላይ ስቃይና ሰብአዊ መቅሰፍት አስከትሏል ዩናይትድ ስቴትስ ሰው ሰራሹን የግጭት ችግር ለመፍታት የሚችል ፖለቲካዊ አመራር አለመኖሩን ታወግዛለች። ሁኔታውን ለመመርመር የተባበሩት መንግሥታት ድርጅት የጸጥታ ምክር ቤት የቀየሰውን እቅድ በጉጉት ትጠብቃለች ብለዋል ቃል አቀባይዋ። ማሊ መዲና ላይ ታጣቂዎች ዛሬ ማለዳ በአንድ ምግብ ቤት ላይ በከፈቱት ጥቃት አምስት ሰዎች ተገድለዋል፣ በርካታ እንደቆሰሉ ፖሊሶች ተናግረዋል። ሁለት ተጠርጣሪዎች በፖሊሶች ተይዘዋል። ማንነታቸው ግን አልተገለጸም። ባማኮ በሚገኘው ምግብ ቤት ላይ በተከፈተው ተኩስ ሁለት ማሊያውያን፣ አንድ ፈረንሳዊና አንድ የቤልጅም ተወላጅ እንደተገደሉ አምስተኛው ሟች ዜግነት ግን ግልጽ እንዳልሆነ ተዘግቧል። የፈረንሳይ ፕሬዚደንት ፍራንሷ ኦላንድ ጥቃቱን በማውገዝ የፈሪ ተግባር ብለውታል። የፈረንሳይ ቅኝ ግዛት በነበረችው ማሊ ባለው የፈረንሳይ ኤምባሲና በሌሎች የፈረንሳይ ተቋማት ላይ የጸጥታ ጥበቃ እንደተጠናከረም ጨምረው ገልጸዋል። ፈረንሳይ የፀጥታ ሁኔታውን ለማጠናቀር አዲስ እርምጃ ለመውሰድ ከማሊ ጋር እንደምትስማማም ጽህፈት ቤታቸው አስታውቋል። ሆኖም በዝርዝር አልተገለጸም። ፓሪስን በመጎብኘት ላይ ያሉት የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ኬሪ አስከፊና የፈሪ አሸባሪዎች ተግባር ብለውታል። በንጹሐን ሰዎች በተሞላ ምግብ ቤት ላይ ተኩስ መክፈት ማንኛውንም አይነት የሽብር ተግባር ባለበት ቦታ ሁሉ ለመዋጋት ያለንን ቁርጠኝነት ያጠናክራል ብለዋል። የቤልጅየም የውጭ ጉዳይ ሚኒስትር ዳይደር ሬንደርስ በበኩላቸው ጥቃቱን አውግዘዋል። እስካሁን ባለው ጊዜ ለጥቃቱ ኃላፊነት የወሰደ የለም። የማሊ መዲና በአብዛኛው ሰላማዊ ብትሆንም በሀገሪቱ ምድረበዳ ሰሜን ክፍል የፖለቲካ ግጭት አይለይም። በመጨረሻም የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ጆን ኬሪ ኢራን የኒክሌር መርሃ ግብሯ እውነት ለሰላም ዓላማ መሆኑን ለዓለም የማሳየቱንና የማረጋገጡ ጉዳይ የእሷ ፋንታ ነው ብለዋል። ኬሪ ይህን ያሉት ዛሬ ፓሪስ ላይ ከፈረንሳይ የውጭ ጉዳይ ሚኒስትር ሎረን ፋቢዮ ጋር ሆነው ለጋዜጠኞች መግለጫ በሰጡበት ወቅት ነው። የኢራን የኒክሌር ፕሮግራምን በሚመለከት በኢራንና በዓለም ሀያላን ሀገሮች መካከል የሚደረገው ንግግር መሻሻል እንዳሳየ ሆኖም ክፍተቶች እንዳሉ ሲገልጹ ቆይተዋል። ፒ አምስት ሲደመር አንድ በሚል ስያሜ የሚጠራው ተደራዳሪ ቡድን በያዝነው ወር ማብቂያ ላይ በመሠረተ ሐሳብ ስምምነት ላይ የመድረስ ተስፋ አለው። የፈረንሳይ የውጭ ጉዳይ ሚኒስትርም በመሠረተ ሐሳብ ስምምነት ላይ ለመድረስ ገና መሰራት ያለባቸው ነገሮች አሉ በሚለው ነጥብ ላይ ከኬሪ ጋር ተስማምተዋል። ከኢራን ጋር የሚደረገው ንግግር በመጪው ሳምንት እሁድ በሚቀጥልበት ወቅት ጆን ኬሪ ከኢራኑ የውጭ ጉዳይ ሚኒስትር መሐመድ ጃቫድ ዛሪፍ ጋር ተገናኝተው የመነጋገር እቅድ እንዳላቸው አውስተዋል። አድማጮች የምሽቱ ዜናችን እዚህ ላይ አብቅቷል። የዓለም ዜናውን አደመጥን። በ25 ና በ31 ሜትር ባንድ የሚተላለፈው ዝግጅታችን እስከ 4 ሰዓት ድረስ ይቀጥላል። አሁን በዩናይትድ ስቴትስ የፖሊስንና የጥቁር አሜሪካውያንን ግንኙነት እንዲሁም ህገ መንግስታዊ መብቶችን የተመለከቱ ውይይቶች በተከታታይ ወደሚቀርቡበት መስኮት እናልፋለን። የዩናይትድ ስቴትስ የፍትህ ሚኒስቴር በዚህ ሳምንት በፈርግሰን ሚዙሪ የፖሊስ መስሪያ ቤት ላይ ያጠናቀረውን መረጃ ይፋ አድርጓል። ወጣቱ ጥቁር አሜሪካዊ ማይክል ብራውን በፖሊስ ጥይት ተደብድቦ ከተገደለ በኋላ በመላ ዩናይትድ ስቴትስ የተቃውሞ ሰልፎች ሲካሄዱ መሰንበታቸው ይታወሳል። በግድያው የተጠረጠረው የፖሊስ ባልደረባ በህዝብ በተመረጠ የፍርድ ሸንጎ ሳይከሰስ በነጻ ሲሰናበትም እንዲሁ። የፍትህ ጥያቄው ግን በዚያ አልተቋጨም። የፍትህ ሚኒስቴሩን የምርመራ ውጤት በሄኖክ ሰማግዜር ዘገባ እንቃኛለን። በማስከተልም በጥቁር አሜሪካውያን ማህበረሰብ አባላትና በፖሊስ መካከል ያለውን ጥርጣሬ የተሞላ ዘመን የጠገበ ግንኙነት በአንድ በኩል የዜጎችን ህገ መንግስታዊ መብት በሌላው የሚመረምር ሌላ ትንታኔ ደግሞ ባዱላ ከበደ ከባለሙያ ጋር የተካሄደ ውይይት ይኖረናል። በዚህ ሳምንት የወጣውን የፍትህ ሚኒስቴሩን ምርመራ ውጤት ተንተርሶ የተሰናዳው ይቀድማል። የህግ ባለሙያዋ ሜቲ አበበ ውሳኔውን በማብራራት ትጀምራለች። የአሜሪካ ፍትህ ሚኒስቴር ያወጣው ዘገባ ሁለቱን ነገሮች በሚመለከት ነው። ፈርገሰን ሚዚሪ በምትባል ከተማ የተገደለ አንድ ወጣት ልጅ ነበረ፣ የአስራ ስምንት ዓመት ልጅ። እና እነሱ ያወጡት ዘገባ ምንድን ነው የሚለው ጥቁሮች በዛ አካባቢ ከመጠን በላይ ጥቃት ደርሶባቸዋል፣ እና እነሱ ላይ ትኩረት እንደሚደረግ ነው። ይሄ ማስረጃ መጣው በተጨማሪ ደግሞ የተለያዩ የህግ አስፈጻሚዎች የጻፉትን ኢሜይል በመመልከት ይህንን የመሰለ እዚህ ሀገር ሬሲዝ የምንለው ደግሞ በጥቁር ህዝብ ላይ ትኩረት ያደረገ መጥፎ አመለካከት እንዳለ ነው የሚገልጹ እንግዲህ እነዚህ ስለ ኢሜሎቹ ስትገልጭ የነበረ ምንድን ነው? በኢሜሎቹ የሰፈሩት መልእክቶች በተለይ ዘረኝነትን ያሳያሉ ያልሻቸው የተለያዩ ነገሮች ናቸው የተገለጹት። ስለ ፕሬዚደንት ኦባማ ገለጸ ጉዳይ አለ። በተለይ ደግሞ ጥቁር ህዝቦችን በተመለከተ የተለያዩ ነገሮች ማለት እነሱን ላይ የሚያተኩር ወይ ደግሞ እነሱን በመጥፎ መልክ የሚያሳይ የተለያዩ ነገሮች ነው ያዘገቡት እና በአጠቃላይ ነው የተናገሩት፣ እና እያንዳንዱን ነገር አልገለጹም ወይ አልጻፉትም ማለት ነው። እንግዲህ የዩናይትድ ስቴትስ የፍትህ መስሪያ ቤት እንዴት ነው በፖሊስ ባልደረቦች ላይ ወይም ደግሞ በየግዛቶቹና በየከተሞቹ በየቀበሌዎች ያሉ የፖሊስ ባልደረቦችና መስሪያ ቤቶችን እንዴት ነው የሚቆጣጠሩት? እንዴት ነው የሚሰሩትስ አብረው? ይሄ አሁን ያልከው የአሜሪካ ፍትህ ሚኒስቴር እንግዲህ ፌዴራል ጋቨርመንት ስር ነው የሚቀመጠው ማለት ነው። እና የፌዴራል ጋቨርመንቱ ሶስት ብራንቾች ያሉ ጃስቲስ፣ ኤግዜኪቲቭ እና ሌጅስሌቲቭ የሚባሉ የህግ አውጪ፣ የህግ ተርጓሚና የህግ አስፈጻሚ ማለት ነው። እሺ። አዎ። እና እያንዳንዱ የአሜሪካን ስቴቶች የራሳቸውን ህጎች ያወጣሉ ማለት ነው። ግን እነዚህ ይሄ ፍትህ ሚኒስቴር በዋናው የተመሰረተበት ነገር ምንድን ነው? የአሜሪካን ህዝብ አጠቃላይ የሚጎዳ ወይ ሰብአዊ መብቱን የሚነካ ነገር የሚመለከት አይነት ችግሮች ሲፈጠሩ እነዚህ ነገሮች የመከታተልና ካስፈለገም እነዚህን የተለያዩ ስቴቶች ወይ የተለያዩ ቢሮዎች ፍርድ ቤት በማቅረብ ለህዝቡ ፍትህ ማግኘት ነው። እንግዲህ አስቀድሞ የዩናይትድ ስቴትስ የፍትህ መስሪያ ቤት በተለይ በፈርጊሰን ሚዙሪ፣ በቅርቡ የተከናወኑ የግድያ በተለይ ወጣቱን ማይክል ብራውንን የተገደለበትን ሁኔታ አስመልክቶ በዛ አካባቢ የሚገኘው ግራንድ ጁሪ ወይም ይሄ በምክር የሚወሰን በህዝብ የሚወሰን የፍርድ ሂደት ነው። ዳርን ዊልሰን ፖሊስ ባልደረባውን በነጻ ክስ አይመሰረትበትም ብሎ አሰናብቷል። እና ምናልባት የፌዴራል ክስ ሊመሰረት ይችላል የሚልም እሳቤ ነበረ። እሱም በተመለከተ ምን አዲስ ዜና አለ? እንግዲህ በዚህ ሪፖርት ላይ በትክክል የቀረበው ምንድን ነው? ይሄ እንዳልከው አንተ ፈርጉሰን ፖሊስ ዳርን ዊልሰን የተባለው ሰውዬ ባይከሰስም እና ፍርድ ቤትም ባይቀርብ የፍትህ ሚኒስተር የሚዙሪን እንደውም ፓርቲክላር የፈርግሰን ፖሊስ ቢሮ የመክሰስና ፍርድ ቤት ማቅረብ መብት ይኖረዋል ማለት ነው። እነዚህ ነገሮች ቅድም በን ተነጋገርናቸው ነገሮች ተነስቶ ማለት ነው። እና ፍርድ ቤት ካቀረበ በፖሊስ ቢሮ ስር ፍርድ ቤቱ እንዲከታተልና ምን ለውጦች እንዲመጡ ማድረግ ይችላል። እንዲህ አይነት ነገሮች አግኝተናል፣ እና በመከታተል ይሄ ነገር እንዳይደገም ወይ ደግሞ እንደዚህ አይነት ነገሮች ካሉ ፍርድ ቤቱን ለማሳወቅ ይችላል ማለት ነው። ስለዚህ ያንን ሰው በትክክለኛ ዴሪን ውልሰን የተባለውን ገዳዩን እንኳን ባያገኙት በቢሮውና በህግ አስፈጻሚዎች መሀል ይሄ ነገር እንዲቀየር ማድረግ ይችላል ማለት ነው። እንግዲህ ለውጥ ለማምጣት ከተፈለገ በተለይ ወንጀልና ግፍ በሚበዙ ጊዜ ተጠያቂነት አስፈላጊ ነው። እንዴት ነው የዩናይትድ ስቴትስ የፍትህ መስሪያ ቤት ከተለያዩ የፖሊስ ባልደረቦችና መስሪያ ቤቶች ጋር ተጠያቂነትን ለማረጋገጥ በተለይ ህግ አስፈጻሚዎች የከፋ የኃይል እንዳይጠቀሙ ለማቀብና አልፎም ደግሞ ተጠያቂነትን በፖሊስ አሰራር ውስጥ ለማስፈን ምን ይሰራል? እንግዲህ እንዳልኩ ነው ቅድም፣ ማድረግ የሚችሉት ምንድን ነው? እነዚህም ተጠያቂነት እንዲኖራቸው የፈርገሰን ፖሊስ ቢሮ ተጠያቂነት እንዲኖራቸው መጀመሪያ ራሳቸው ያወጡት ዘገባ አለ። የሰሩት እንግዲህ የኢሜይልን ሆነ አሁን ለምሳሌ ምን ብሉ የሚል አይነት ሪፖርት አውጥተው ነበረ። በፈርገሰን ውስጥ ስልሳ ሰባት በመቶ የሚያህለው እዛ አካባቢ ነዋሪ ጥቁር ሲሆን ሰማንያ አምስት በመቶ ያህል ሰው በጥርጣሬ መልኩ መኪና እያስቆሙ የሚፈትሹበት ሁኔታ እንዳለ ነው የሚያስረዳው። ከዛ በላይ ደግሞ ከሚታሰሩ ሰዎች ውስጥ ደግሞ ዘጠና ሶስት በመቶ ደግሞ ጥቁሮች እንደሆኑ ስለዚህ ህዝቡ ካለው እዛ ካለው ህዝብና ከሚደረገው ወይ አቁሞ መፈተሽም ሆነ የመታሰር ሁኔታ እኩል ስለማይመጣ እነዚህን ነገሮች ፍርድ ቤት በማቅረብ እነዚህ ነገሮች ከህዝቡ ጋርና ከሁኔታው ጋር እንዲሄድ እንጂ ገና ለገና አንድ ሰው ጥቁር ስለሆነ የበለጠ ሊጠረጠር ይፈልጋል ወይ ደግሞ ሊጠቃ አይፈልግም የሚለውን ነገር ለማስከበር ይችላሉ ማለት ነው። እንግዲህ አስቀድመሽ ገልጸሸዋል፣ ግን ምን ፋይዳ አለው የጥቁር ህዝቦች ዛሬም በኑሯቸው እንታሰራለን፣ እንገደላለን፣ እንዋከባለን እያሉ በዚህ በዋሽንግተን ዲሲም ሰላማዊ ሰልፎችን በየሀገሩ ሰልፎችን ሲያደርጉ ነው የቆዩት። ይሄ ሪፖርት ይፋ መሆኑ፣ እነኚህ ቁጥሮች መታወቃቸው፣ መረጃውን ህዝቡ ማወቁ ምን ፋይዳ ያመጣል? እንግዲህ እንደ ማንኛውም አንተ እንዳልከው እስካሁን ድረስ የሚሆኑ ነገሮች ናቸው። ነገር ግን ይሄ የፍትህ ሚኒስቴር እንዲህ አይነት ሪፖርት ማውጣቱ ራሱ ለተለያዩት ከተማ ለሚኖሩ ሰዎች ለተለያዩ ስቴቶች ማስጠንቀቂያ ነገር ነው የሚሆነው በተጨማሪም ደግሞ እኛም እንዲህ አይነት ነገር ብናደርግ በፌዴራል መንግስትም ስር ሆነ ተቀባይነት የለንም የሚለው ነገር ካለ ይሄን ነገር ለወደፊት ሌሎች ሴቶችም ሆነ ለሌላው ፖሊስ ጣቢያዎችና ቢሮዎች፣ በዛም ላይ ደግሞ የህግ አስፈጻሚዎች ማስጠንቀቂያም ደግሞ ተቀባይነት እንደሌለው እንዲያሳውቅ ማለት። እዚህ አገር ነገሮች ተደጋግመው ሲሆኑ ነው ለውጥ የሚመጣው። ስለዚህ ይሄ ራሱ የእነሱ እንደዚህ አይነት አቋም መውሰድና እነሱንም ምናልባት ወደ ፍርድ ቤት ለማቅረብ እንደሚችሉ የሚታወቀው ነገር ለወደፊት ይረዳል ባይነኝ። ሜቲ አበበ ወጣት የህግ ባለሙያ፣ ለሰጠሽኝ ማብራሪያ አመሰግናለሁ። እሺ፣ አመሰግናለሁ። የፈርገሰኑን ቀውስ ተከትሎ በጊዜው በአካባቢውና በሌሎች በርካታ የዩናይትድ ስቴትስ ከተሞች በተከታታይ የተቀጣጠሉት የተቃውሞ ሰልፎችና በአንዳንዶቹም ፖሊስ በኃይል ጭምር የወሰደባቸውን ሁኔታዎች ተንተርሶ የተካሄደውን የትንታኔ ውይይት መልሰን እናሰማችሁ። ግጭት በአሜሪካ የዜጎች ተቃውሞን የመግለጽ ሕገ መንግስታዊ መብትና የፖሊስ ሕግን የማስከበር ኃላፊነት። ለትንታኔው አሉላ ከበደ የሕግ ባለሙያውን አቶ ሙልጌታ አረጋዊ ነው ያወያየው። እንኸው አቶ ሙልጌታ አረጋዊ ባለፈው ነሐሴ ሁለት ቀን 2006 ዓ.ም ለአውሮፓውያን የዘመን አቆጣጠር ነሐሴ 9 2014 በዩናይትድ ስቴትስ የሚዙሪ ክፍለ ግዛት በፈርግሰን ከተማ በፖሊስ ጥይት ተመትቶ የተገደለውን ጥቁር አሜሪካዊ ታዳጊ ወጣት ማይክል ብራውንን ግድያ ወይም ጉዳይ ተከትሎ በየዕለቱ በፖሊስና በነዋሪው መካከል ውጥረት የበዛበት ሁኔታ ይታያል። ህጋዊ ሁኔታዎችን እንመልከት። በአንድ በኩል ሰዎች መብታቸውን በአደባባይ ወጥተው የመግለጽ ህገ መንግስታዊ መብት አለ። በሌላ በኩል ደግሞ ፖሊስ ህግን የማስከበር ኃላፊነትና ግዴታ አለበት። ይሄ ሁለቱ የሚተላለፍ የሚመስልበት ለተባሉትም ግጭቶች በር የሚከፍትበት ሁኔታ ይታያል። እስኪ አንድ በኩል የዜጎች መብት፣ በሌላ በኩል ደግሞ ህግን የማስከበሩ ጉዳይ የዜጎችን መብት የሚነካበት ሁኔታ የሚፈጠርበት በህጋይ እንዴት ይታያል? እሺ እንግዲህ የአሜሪካ ህገ መንግስት ፍልስፍና መሰረቱ ግልጽ ነው። የአሜሪካ ህገ መንግስት በህዝቡ በአሜሪካውያን የበላይነት ወይም ፖፕላር ሰቨሬንቲ የምንለው መሰረት እየተገነባ ነው እና ይሄ የህዝብ ሉዓላዊነት ተብሎ የሚታወቀው ምን ማለት ነው? የመብቶችና ህጎች ባለቤት ህዝቡ ነው። ህዝብ ህግ ተስማምቶ አወጣ ያ ያወጣው ህግ ተግባራዊ የሚያደርግለት ማለት ነው፣ የሚጠብቅለት ህዝቡ ባፈለገው መንገድ ተግባር ላይ እንዲውል የሆነ መካኒዝም አስፈለገ፣ የሆነ መንገድ አስፈለገ። ያ መንገድ ደግሞ ምንድን ነው? መንግስት የሚባል ተቋም መፍጠር። እንግዲህ በአሜሪካ ህገ መንግስት መሰረት መንግስት የተፈጠረው የሰዎችን ፍላጎት ተግባር ላይ እንዲያውል ነው። ሰዎች በሰላምና ስነስርዓት ባለው መንገድ እንዲኖሩ ማለት ነው። ምክንያቱም ከዛ በፊት ሰዎች እርስ በርሳቸው ይጨፋጨፍ ስለነበረ፣ ስለዚህ በመንግስትና በህዝብ መካከል ያለው ግንኙነት በግልጽ ያስቀመጠ ዶክሜንት ነው እንግዲህ የአሜሪካ ህገ መንግስት የምንለው። አሁን እዚህ ላይ የምታየው ህዝቡ ነጻነት ይፈልጋል፣ ህዝቡ መብት ይፈልጋል። በሌላ በኩል ደግሞ ነጻነቱንና መብቱን እንዲጠቀም የግድ የሆነ አሰራር ይጠይቃል። ያ አሰራር መንግስት የሚባል የኢንስትሽን ፈጠረ። ያ ኢንስትሽን ህዝቡ ነጻነቱንና መብቱን እንዲጠቀም በተወሰነ ደረጃ የአንዱ ነጻነት የሌላው ገደብ ሊሆን ስለሚችል በነጻነት ለመራመድ መንገዱ ግልጽ መሆን አለበት። ሌላ ሰው ያንተን መንገድ እዘጋለሁ ቢል ነው አዘጋም ብሎ መከላከል የሚችል ተቋም ነው እንግዲህ መንግስት። ስለዚህ ከመጀመሪያ ጀምሮ በአንድ በኩል የነጻነት ፍላጎት አለ፣ በሌላ በኩል ደግሞ ይሄ ነጻነት እንዳይገደብ ወይም በተግባር እንዳትኖረው የሚከላከል ነገር ሲፈጠር ነጻነትን ሊቃወም የሚችል መብትን ሊቃወም የሚችል ሁኔታ ተፈጥሮ ብጥብጥ እንዳይፈጠር ደግሞ መንግስት ያን ሁኔታ የመጠበቅ ችሎታው ምን ይባላል? የመንግስት ስልጣን ይባላል። ስለዚህ በመንግስት ስልጣንና በሰዎች ነጻነት ያለና የሚኖር ቅራኔ ይፈጠራል። መሀል ላይ ደግሞ እርስ በርሳቸው አንዳንዴ ሚዛኑ ሲጠፋ ይጋጫሉ ማለት ነው። የዩናይት ስቴትስ ፕሬዚዳንትን ጨምሮ የዓለምን ትኩረት የሳበ ነው። የጠቅላይ አቃቤ ሕግ ሌሎች የህግ አስፈጻሚ አካላትን በተገኙበት የህጉን መስመር እንዲከተሉ የሚደረጉ ጥረቶች እንደቀጠሉ ነው። በኒውዮርክ ፈርግሰን አቅራቢያ የምትገኝ ከተማ፣ ከዚህ ቀደም በተለያዩ ጊዜያት በተለያዩ ቦታዎች በፖሊሶችና በጥቁር አሜሪካውያን ቀጥታም ደግሞ ፖሊሱ ነጭ አሜሪካዊ ይሆንና ጥቃቱ የሚደርስበት ጥቁር አሜሪካዊ ሆኖ በተደጋጋሚ የተፈጸሙ ሁኔታዎች አንዳንዴ በጥርጣሬ ሌላ ጊዜ ደግሞ ሙሉ በሙሉ ስህተት በሚባል እርምጃ በፖሊሶች እጅ ሕይወት የመጥፋት አጋጣሚዎች መበረከታቸው በሁለቱ መካከል ያለ የጥርጣሬ ሁኔታ እንዲንር አድርጎ ከቅርብ ዓመታት ወዲህ ታይቶ የማይታወቅ በሕግ አስከባሪው አካልና በዜጎች መካከል እጅግ የከረረ ግጭት ያጫረው እነኚህ ሁኔታዎች ታሪካዊ መሰረትም ያላቸው ይመስላሉ። እስኪ አሁንም በፖሊስና በዜጎች መካከል ያለውን ጥርጣሬ ይመልከቱ። እሺ፣ አሁን ፈርግሰን ውስጥ ተፈጠረ በተባለው ችግር ጋር አያይዘን ማየት የአሜሪካ ሕገ መንግስት ራሱ ሲፈጠር የነበረ ችግር ይህ ነው። ሲንከባለል ሄዶ አሁን ያለንበት ደረጃ ላይ መድረሱ ነው የምታየው። ማለትም በጥቁሮች እና በነጮች መካከል ያለውን ግንኙነት ጤናማ ሆኖ አያውቅም። እስካሁንም ሙሉ በሙሉ ጤነኛ አይደለም። ምን ማለት ነው? የአሜሪካ ህገ መንግስት እራሱ ስታየው የመጀመሪያ ሲሰራ ህገ መንግስቱ አስራ ሰባት ሰማንያ ሰባት ጥቁርና ነጭ እኩል ነው ብሎ ያስቀመጠ አልነበረም። ለነገሩ በግልጽ እኩል አይደሉም ብሎ ያስቀመጠ ዶክመንት ነው ራሱ ህገ መንግስቱ ባሮች ባሪያ ካልሆኑ ሰዎች ጋር እኩል ናቸው ብሎ አይነሳም አክቹዋሊ እኩል አይደሉም ነው የሚለው ሶ ከዛ ጊዜ ጀምሮ እስከ የእርስ በርስ ጦርነት በአስራ ስምንት ስልሳዎቹ የተደረገው አሜሪካን ሀገር ውስጥ ባርነትን ለማጥፋት ተጠንስሶ በዩናይት ስቴትስ ግዛቶች በተለያዩ ወገኖች መካከል የተቀሰቀሰውን ጦርነት ነው የሚሉት እና እሱ የሰሜናውያን ኖርዘርነርስ የተባሉ በዛ ሰዓት ሲያሸንፉ በአሜሪካ ደቡብ ስቴቶች አካባቢ የነበረው ባርነት በአዋጅ እንዲጠፋ የተደረገበት ጊዜ ነው። እና ባሮች የነበሩ ነፃ ከወጡ በኋላ እንደሌላ እኩል ናቸው ተብሎ በአዋጅ ወይም በህግ ቢታወቅም እስከ አስራ ዘጠኝ መቶ አምሳ ከመቶ ዓመት በኋላም ቢሆን በተግባር ያልጠፋበት ሁኔታ ነው ያለ። አሁንም ቢሆን የተለያዩ ሲቪል ራይትስ ህጎች ወጥተዋል ማለት የሰዎችን መብት የሚጠብቁ በተለይ ይሄ የአድሎ ጉዳዮች የሚያጠፉ ህጎች በተከታታይ የታወጁን ቢሆን ከአስራ ዘጠኝ መቶ ስልሳ አራት ፈረንጅ አቆጣጠር ጀምሮ እስካሁን በነጮችና በጥቁሮች ያለው ግንኙነት አሜሪካ ውስጥ ጤነኛ አይደለም። በዚህ ምክንያት ታሪካዊ መነሻ አለው። በዚህ ምክንያት ጥቁሮች በኢኮኖሚ አቅማቸው፣ በፖለቲካ ተሳትፏቸው፣ በማህበራዊ ህይወታቸው በጣም ኋላ ያቀሩ ናቸው ከነጮች ጋር ሲተያዩ ወይም ሲነጻጸሩ። ባራክ ኦባማም የገለጹት ይህንን ነው። አቶ ሙሉጌታ ፕሬዚዳንት ባራክ ኦባማን አንስተዋል። ምናልባትም የመጨረሻ ጥያቄያችን እሱን እናድርግ። የመጀመሪያው ጥቁር ፕሬዚዳንት የህገ መንግስት አዋቂም ጭምር ናቸው። ትምህርታቸው፣ ጥናታቸው የህገ መንግስትንም ይጨምራል። ይህንኑ ጉዳይ አስመልክቶ ባደረጉት ንግግር፣ ከዚህ ቀደምም ባነሷቸው ንግግሮች ጥቁር አሜሪካውያን ላይ ከዚህ ቀደም የደረሱ በታሪክ የሚታወቁትንም አሁንም የሚታዩ ችግሮችን፣ የማህበራዊ ህይወት ድክመትን ጨምረው ያነሳሉ በንግግራቸው። ነገር ግን በጣም ቀጭን መስመር ተከትለው እንዲሄዱ የተገደዱ ይመስላል የበላው አሜሪካዊ ፕሬዚዳንት እንጂ የጥቁር ፕሬዝዳንት ብቻ ተደርገው እንዳይወሰዱ አንዳንዴ በጣም አሳሳቢ የሆኑ ችግሮችን በጥንቃቄ ለመመልከት ሲገደዱ እናያለን። ለተቃውሞ በወጡ ሰዎች መካከል ሆነው ጠቢያ ጫሩ የስርቆት የወንብድና ድርጊት ያደረጉትን አውግዘው፣ ነገር ግን በህገ መንግስቱ የመጀመሪያው አንቀጽ ላይ ሰፍረውን የዜጎች በነጻነት በሰላማዊ መንገድ የመቃወም መብትን ማገድ ወይም ያን ያደረጉ ለእስር ማብቃት ግን ትክክል እንዳልሆነ፣ ሌሎችም በሀይል የሚፈጸሙ ድርጊቶችን ከግል ህይወታቸው ጋር ሁሉ አጣቅሰው ለመናገር ተገድደዋል። እንደ መጀመሪያው ጥቁር ፕሬዚዳንት በአንድ በኩል ብዙ ስራ ይጠበቅባቸዋል፣ ጥቁር አሜሪካውያን ብዙ ተስፋ ያደርጋሉ። በሌላ በኩል ደግሞ ሚዛን የመጠበቁ ፈተና ውስጥ ሲገቡ ይታያል። ከህግም ከትዝብትም አንጻር የሚሉት ካለ ውይይታችንን በዚሁ እንቋጭ። እውነት ነው ህጉ እንግዲህ ሚዛን ለመፍጠር ነው የሚታገለው በአንድ በኩል የነጻነት ጥያቄ አለ፣ ወይም ሰዎች ነጻነታቸውን በተግባር የተገብሩ የመፈለግ ሁኔታ አለ። ሰው ሀሳቡን መግለጽ ይፈልጋል ግን በሌላ በኩል ደግሞ ሀሳብን የመግለጽ ነጻነት ምን ድረስ መሄድ ያለበት ገደቡ ምንድን ነው? መቼ ነው የሀሳብ ነጻነት ነጻነት ከመሆኑ አልፎ ስርዓትን ወደ ማፍረስ የሚሸጋገረው? እና ስርዓት ለማስከበር ፍላጎት አለ በአንድ በኩል በሌላ በኩል ደግሞ ሰዎች ነጻነቶቻቸውን በተግባር እንዲኖሯቸው የማድረግ ፍላጎት አለ እና እነዚህ ነገሮች እንደተባለው በጣም በጣም አንዳንዴ በከፍተኛ ደረጃ ግጭት ላይ ሲወድቆ እናያለን። አሁን ወደ ባራክ ኦባማ ስንሄድ ይህንን ግጭት ነው ለማሳየት የሞከሩት። የእሳቸው የግል ሁኔታ ከራሳቸው ማንነት ጋር ትያያዝ ታየዋለህ። የአሜሪካ ሚዲያዎች አሁን እያወሩ ያሉት እሱ ነው። እሳቸው ጥቁር በመሆናቸው ብቻ ችግራቸው የበዛ ይመስለኛል በግል እሳቸው እንደ መሪ ማለት ነው። እና ይሄ ምንድን ነው ባራክ ኦባማ ጥቁር መሪ ነው የሚባሉት? እንግዲህ ከጥቁር አባትና ከነጭ እናት የተፈጠሩ ሰው ናቸው። ሆኖም ጥቁርነታቸው ጎልቶ ሲወራ ነው የሚሰማው። አምሳ ከመቶ መሆኑ ጥቁርነታቸው ሙሉ በሙሉ ጥቁር እንደሆኑ ተደርጎ ነው የሚወሰደው። እና እሱ ጥቁር በተበደለ ቁጥር ጥቁር ተበድለዋል ብለው የማውራት አቅማቸው በጣም በጣም የተገደበ ይመስላል። አይተህ ከሆነ መጀመሪያ የነበራቸው ሕልም ገና ስልጣን ላይ ለውድድር ሲቀርቡና አሁን ስልጣን ላይ ሲመጡ በጣም የተለያየ ነው። አሁን በጣም መጠንቀቅ ነው የጀመሩት። ምክንያቱም ለጥቁር አይደሉ እንዳይባሉ የሚጨነቁ ይመስለኛል። ምንድን ነው የሚልሳቸው? በእርግጥ ጥቁሮች የተለየ ታሪክ ነው ያላቸው የተጎዱ ናቸው። በመብት፣ በኢኮኖሚ፣ በማህበራዊ ሁኔታቸው በጣም ኋላ ያቀሩ ናቸው ከነጭ ጋር ሲወዳደር። ግን በሌላ በኩል ጥቁሮች አስራ ሶስት አስራ አራት ፐርሰንት የአሜሪካ ፖፑሌሽን ነው የሚወክሉት። ከዛ ላቲኖዎች አሉ። እነሱም ቢሆን ከዚሁ ከአስራ አራት ከአስራ አምስት የበለጡ አይደሉም እና ደምረው ወደ ሰባ ፐርሰንት አካባቢ ወይም አብዛኛው የአሜሪካ ህዝብ ነጭ ነው። ስለዚህ ባራክ ኦባማ የነጭና የጥቁር ወይም የዩናይትድ ስቴትስ ኦፍ አሜሪካ በአጠቃላይ መሪ እንደመሆናቸው መጠን እነዚህን በዘር የተከፋፈለ ኢንትረስት ወይም ፍላጎትን የያዘ ሀገር አስተዳድራለህ ስትል በተቻለ መጠን እነዚህ የተለያዩ ግጭቶችን ሚዛን መጠበቅ ይፈልጋል። ሚዛን የመጠበቅ ኃላፊነት አለብህ እንደ መሪ ግን በጣም ጩኸት የሚመጣው ደግሞ በቁጥር እያነሰ ቢሆንም በጣም በደል ከሚደርስበት ታሪክ ያለው በተለይ የጥቁሮች ታሪክ ስታይ እሱ ደግሞ ይቆጠቁጣል። በተለይ አሜሪካ ቆሜለት አለው የሚላቸው አይዲያ፣ እምነቶች እና ፍልስፍናዎች ጋር በፊት ለፊት የሚጋጭ ነገር እየሆነ ስለሆነ ጥቁሮች እየታደኑ ናቸው። እስር ቤቶች በአብዛኛው በጥቁሮች እየሞሉ ናቸው። ከቁጥራቸው ጋር በጨባሽ የማይመጣጠን መታሰርና መንገላታት ይታያል። ስለዚህ ይሄ በአንድ በኩል ሲያምህ በሌላ በኩል ደግሞ የአሜሪካ መሪ ስትሆን የጥቁር መሪ ብቻ አይደለም እና የተረፈውንም ሕዝብ ፍላጎት የማንጸባረቅ ግዴታ አለበት። በዚህ መሀል ተያዙ መሪ ናቸው እየ ነው የማስበው። መልካም ውይይቱ ይቀጥላል። ሌሎች ተያያዥ አነጋጋሪ ርእሶችንም እናነሳለን። አቶ ሙሉጌታ አረጋዊ ለሰጡን የህግ ትንታኔ ለጊዜው አመሰግናለሁ። እግዜር ይስጥልኝ። እኔም እግዜር ይስጥልኝ አቶ አሬላ ፕሮግራማችን በ25ና በ31 ሜትር ባንድ እንዲሁም በናይል ሳት እስከ አራት ሰዓት ድረስ ይቀጥላል። አብራችሁ እንድታመሹ በድጋሚ ጋብዛለሁ። አሁን የሚቀጥለው መዝናኛችሁ የሙዚቃ ቃና ይሆናል። መስመሩን ለደሱ መኮንን ከመልቀቄ በፊት ነገ እሁድ እንደ ኤሮፓውያን አቆጣጠር መጋቢት ስምንት ማርች ስምንት ነው ዓለም አቀፍ የሴቶች ቀን እንኳን አደረሰን። መስተዋት ፕሮግራም ወጣት ሴቶች ላይ ያተኮሩ ውይይቶችን አሰናድተናል። እንድታደምጡ ከወዲሁ በትህትና ጋብዛለሁ። አሁን ደሳለኝ መኮንን የሙዚቃ መስተንግዶን ይዞ ይጠብቃል። መልካም ምሽት። ቆንጂት አመሰግናለሁ፣ አየር መስፈሩን ስለለቀቅሽልኝ። የሙዚቃ መስተንግዶው ተጀምሯል። የጄኒፈር ሃድሰን ዜማ ነው። የአጀባት አርኬሊ ነው። you want for like me to pay you bills like all your nice things Shopping free you need of love. ሰላም፣ ሰላም፣ ሰላም ጤና ይስጥልኝ። የተከበራቸው ሙዚቃ ቀን አድማጮች ሳምንታዊ ክብር ሰላምታዊ ከስቱዲዮ 14 ይድረሳችሁ። ሰሞኑን ዋሽንግተን ዲሲ ኃይለኛ በረዶ ወርዶባን ነው የሰነበተችው። በረዶ አሁንም አልቀለጠም፣ መሬቱ በበረዶ ተሸፍኖ ነጭ ጋቢ የለበሰን የሚመስለው አየሩ። ጧት ኃይለኛ ብርድ ነበር፣ አሁን ትንሽ ሞቅ ብሏል። ሰሞኑን የአየር ጸባዩ ሞቅ እያለ እንደሚሄድ ነው የአየር ጸባይ ጠበብቶች እየነገሩን ያሉት። እንግዲህ ቀስ በቀስ ከዚህ ብርድ በቅርቡ እንገላገላለን ማለት ነው። የተከበራቸው ሙዚቃ ቀን አድማጮች የምሽት ፕሮግራም ፕሮግራማችንን የጀመርነው ኤቲኤዝ ዩር ዎርልድ እያሉ ጀንፈር ሃድሰን እና አርኬሊ በተጫወቱት ዜማ ነበር። መልካም ቆይታ ከሙዚቃ ቃና ጋር እንዲሆንላችሁ በመመኘት ቀጥለን የምናደምጠው ራስታማን ሊባፕ የተሰኘውን የቦብ ማርሌን ዜማ ይሆናል። Okay. <laughs> ኮንፍሮንቴሽን ከተሰኘው የቦብ ማርሌ አልበም ውስጥ ራስታ ማሌ ባብ የተሰኘውን ዜማውን ነበር ያደመጥ ነው። አልበሙ የወጣው ቦብ ማርሌ ከሞተ ከሁለት ዓመት በኋላ ሲሆን፣ እዚሁ አልበም ሽፋን ውስጥ የአድዋን ጦርነት የሚያሳይ ምስል ይገኝበታል። ቀጥለን የምናደምጠው ባፍሎ ሶልጀር የተሰኘው ዜማውም በዚሁ አልበሙ ውስጥ የተካተተ ተወዳጅ ዜማው ነው። I የሬጌው ንጉስ የቦብ ማርሊን ባፍሎ ሶልጀር የተሰኘውን ዜማውን ነበር ያደመጥነው። የቦብ ማርሊ ሙዚቃዎች ደግመን ደጋግመን ብናደምጣቸው ምንጊዜም አይሰለችም። ዜማዎቹ ትልቅ መልእክት አላቸው። ቦብ ማርሊ ለሰው ልጆች ሰብአዊ መብት ክብር ሲል በዜማዎቹ ታግሏል። ታግሎም አሸንፏል። የቦብ ማርሊ ዜማዎች አሁንም ድረስ ለሰብአዊ መብታቸው ለሚታገሉ ዜጎች ትልቅ አስተዋጽኦ በማድረግ ላይ ይገኛሉ። ታዲያ ምን ያደርጋል፣ በሙዚቃ ስራዎቹ አለማችንን የበለጠ የቀይራት የነበረ ያ ታላቅ ሰው ገና በወጣትነቱ በ ስድስት ዓመቱ ነው ከዚች ቻለም በሞት የተለየን። ማርሊ በረፍት ቢለየንም የአባታቸውን አርያ የተከተሉ ልጆች አፍርቷል። በተለይ የዚጊ፣ የዴሜን የስቲቭን የስቲቨን ማርሊን ዜማዎች ስናደምጥ እሱን ራሱን ባብን ያዳመጥን ነው የሚመስልን። እስቲ በመቀጠል አይረን ባዋርስ እያለ ስቲቨን ማርሊን የሚጫወተውን ዜማ እናድምጥለት The Provide for my family I try, you got you to prepare Listen we sail for the rise, is just Cause we locked in stock design your boss, took my freedom, my honor, my pride To provide for the family I try You got you to prepare Ca Listen we here for the rise is fly Cause we locked in stock your I was in the mix with nowhere to go. Rent need to be paid, things moving slow. I just want to get a deal and spit this flow. See, ain't that the dream to live well and get dope? you looking for a change, man, there ain't no change in This money, this gun, this drug exchange And if you got seeds, it makes you go even harder. If it ain't for them man, then why even bother? Yeah, man, she didn't Ain't She didn't man, I'm Don't play no back on belly, right? Way man, a lion? My on. Man, I lie Yeah. Uh huh. Yeah. Hey yo, hey yo. Took my freedom, my honor, my pride, took a vibe for my belly. I tried. You got to prepare. Cause listen, we say, this is black right, cause we locked inside. These on your boss, took my freedom, my honor, my pride to provide for the family. I tried, you got to prepare. And listen, we stand for the ride. This is black right, cause we locked inside. Yeah. I want to take away my freedom, want to take away my life Lock me up for a liquor sense of meaning me and a knife So whoever feed me you and me, whoever kill my wife You are going to get the people now I'm the rights. Yo, you better let me go or else you're going to broke out of here Get a beat the way I because you don't mean to choke out of here You stay in the rest of you, don't even close out of here You know, look out of here, you got to look out of here Because like a vampire, a lot of blood is so cold out of here You take away the strength and never go out of here Lock me up in a prison field, we won't go out of here We're going to break down all the walls and get cold out of here የሬጌው ንጉስ የቦብ ማርሊን ልጅ የስቲቭን ማርሊን አይረን ባርስ የተሰኘውን ዜማውን ነበር ያደመጥ ነው። የ42 ዓመቱ ስቲቭን ማርሊ የስድስት ጊዜ የግራሚ አሸናፊ ነው። ሌላው በሙዚቃው ታዋቂ የሆነው የቦብ ማርሊ ልጅ ደሜን ማርሊ ነው። እስቲ በመቀጠል አባቱ የተጫወተውን ኮዲዩቢ ላቭድ የተሰኘውን ዜማ ደሜን በራሱ ያጫወ ስልት እንዴት እንደተጫወተው እናድምጥ። I've send it yes what I've right defended well it's no code kitty kitty oh so much song ያደመጥ ነው ኩድ ዩ ቢ ላቭድ የተሰኘውን የደሜን ማርሊን ዜማ ነበር። ደሜን ገና የሁለት ዓመት ህፃን እያለ ነው አባቱን በሞት የተነጠቀው። ደሜን የአባቱን ፈለግ ተከትሎ ወደ ሙዚቃው ብቅ ያለው የ13 ዓመት ታዳጊ ወጣት እያለ ነበር። አሁን የ36 ዓመት ወጣት ነው። ሌላው የአባቱን አሪያ የተከተለው የባብና የሪታ የመጀመሪያ ልጅ የሆነው ዚጊ ማርሊ ነው። ዚጊ ማርሊ በርካታ የስቱዲዮ አልበሞችን ያወጣ ሲሆን ዚጊ ማርሊ ኤንድ ዘ ሜሎዲ ሜከርስ የተሰኘ የሙዚቃ ባንድ አቋቁሞ ዚጊ የባንዱ መሪ ነው በርካታ ዜማዎችን ተጫውቶ አብዛኛዎቹ ዜማዎቹ ተደናቂነትን አትርፈውለታል በተለይ እንደ ኢሮፓን አቆጣጠር በ2006 ላቭ ኢዝ ማይ ሪሊጂን የሚል ስያሜ የሰጥቶ ያወጣው ሁለተኛ የስቱዲዮ አልበሙ በዓለም እንዲታወቅ አድርጎታል አልበሙ እንደ ኢሮፓን አቆጣጠር በ2007 ለተካሄደው 49ኛው የግራሚ ሽልማት በእጩነት ቀርቦ የዓመቱ ምርጥ የሬጌ አልበም በመባል አሸንፏል ይኸው አልበም በውስጡ 15 የሚሆኑ ምርጥ ዜማዎችን ያካተተ ሲሆን ቀጥል ብለን የምናደምጠው የአልበሙ መጠሪያ የሆነው ላቭ ኢዝ ማይ ሪሊጅን የተሰኘው ዜማው አንደኛው ነው። ሎቭ ኢዝ ማይ ሪሊጅን ከተሰኘው የዚጊ ማርሊ ሁለተኛ የስቱዲዮ አልበም ውስጥ የአልበሙ መጠሪያ የሆነውን ዜማውን ነበር ያደመጥ ነው። አልበሙ እንደ ኢሮፕያን አቆጣጠር በ2007 ለተካሄደው 49ኛው የግራሚ ሽልማት በእጩነት ቀርቦ የዓመቱ ምርጥ የሬጌ አልበም በመባል አሸንፏል። የተከበራቸው የሙዚቃ ቀን አድማጮች፣ እስቲ እዚህ አካባቢ ደግሞ በዚህ ሳምንት በአልበም ሽያጭ በአሜሪካን ቢልቦርድ ሰንጠረዥ ላይ የበላይነቱን የያዙትን እንመልከት። ዳርክ ስካይ ፓራዳይዝ የተሰኘው የቢግ ሻን አልበም 173 ሺህ ቅጂን በመሸጥ የአንደኝነትን ደረጃ ሲይዝ ፈርስት ኪስ የተሰኘው የኪድ ሮክ አልበም 146 ሺህ ቅጅን በመሸጥ የሁለተኝነትን ደረጃ ይዟል። 108 ሺህ ቅጅን በመሸጥ በዚህ ሳምንት የሶስተኝነትን ደረጃ የያዘው ፊፍቲ ሼድስ ኦፍ ግሬ የተሰኘው የሳውንድ ትራክ አልበም ነው። ወደ ነጠላ ዜማዎች ገባ ብለን ደግሞ ከመቶዎቹ ምርጥ ዜማዎች መካከል ከአንደኛ እስከ ሶስተኛ ደረጃ የያዙትን ብንመለከትና የሶስተኝነትን ደረጃ ከያዘው ብንጀምር ሹገር የተሰኘው የማሩን ፋይፍ ዜማ በዚህ ሳምንት የሦስተኝነትን ደረጃ ሲይዝ የሁለተኝነትን ደረጃ የያዘው ዜማ ደግሞ ቲንክ አውትላውድ የተሰኘው የኤድ ሸረን ዜማ ነው። የሁለተኝነትን ደረጃ የያዘው የሳምንቱ ምርጥ አንደኛ ዜማ አብታውን ፋንክ ማርክ ራንሰን ከቡርኖ ማርስ ጋር የሚጫወተው ዜማ ነው በዚህ ሳምንት የአንደኝነትን ደረጃ የያዘው። የተከበራቸው የሙዚቃ ቀና አድማጮች ለዛሬ ያለ ሰዓት የተገባደደ ነው። አብራችሁ ስለቆያችሁ እያመሰገንኩኝ ሳምስሚዝ አምኖ ኦንሊዋን እያለ በሚጫወተው ዜማ ያሰናበታችኋለሁ። ሳምንት እንገናኛለን። እስከ ሳምንት በሰላም በፍቅርና በጤናን ሰንበት ደሳለኝ መኮንነኝ በእኔ በኩል ቻው Me down, but the proof's in the way it hurts. For months on end, I've had my doubts, denying every tear. I wish this would be over now, but I know that I still need you here i so <laughs> የዜና ማጠቃለያ ይነበባል። በናይጄሪያ ቦርኖ ክፍለ ሀገር መዲና ማይዱጉሪ በተከታታይ በፈነዱ ቦምቦች ከአምሳ በላይ የሚሆኑ ሰዎች ተገድለዋል። የቦኮ ሐራም አማጽያን በዚሁ አካባቢ እንደሚንቀሳቀሱ ይታወቃል። በትንሹ አምሳ አራት ሰዎች እንደተገደሉና አንድ መቶ አርባ የሚሆኑት ደግሞ እንደቆሰሉ ፖሊሶች ተናግረዋል። ዛሬ በከተማይቱ አራት ቦምቦች እንደፈነዱና ብዙዎቹ በሴቶች አጥፍቶ ጠፊ የፈነዱ እንደሆኑ ዘገባዎች ይጠቁመዋል። ሩሲያ ተቃዋሚውን መሪ ቦሪስ ኔምሶቭን በመግደል የሚጠረጠሩ ሁለት ሰዎች እንደያዘች የሀገሪቱ የፌዴራል ጸጥታ ኃላፊ ዛሬ በቴሌቪዥን ተናግረዋል። አንዞር ጉባሼቭና ዛውር ዳዳየቭ የተባሉ የሰሜን ካፍካዝ ክልል ተወላጆች ወንጀሉን በመፈጸም ተጠርጣሪዎች መሆናቸውን አሌክሳንደር ቦርትኒኮቭ አስታውቀዋል። ተቃዋሚው መሪ ክሬምሊን ቤተመንግስት አጠገብ መገደላቸው ሀገሪቱን አስገርሟል። ማቹ መሪ ፕሬዚደንት ቭላዲሚር ፑቲንን አጥብቀው ይነቅፉ ስለነበር ለበቀል ነው የተገደሉት በማለት ተቃዋሚዎች ጣታቸውን በመንግስት ላይ ሲቀስሩ ቆይተዋል። የክሬምሊን ቤተመንግስት ግን ክሱን አስተባብሏል። ፕሬዚደንት ፑቲን ግድያው የትንኮሳ ተግባር ነው ብለውታል። ገዳዮቹ ተገቢውን ቅጣት እንዲያገኙ ለማረጋገጥ መንግስት የሚችለውን ሁሉ ያደርጋል ብለዋል። የአሜሪካ ድምጽ ራዲዮ በየዕለቱ ከምሽቱ 3 ሰዓት እስከ 4 ሰዓት በ25ና በ31 ሜትር ባንድ ከዋሽንግተን ዲሲ የሚያስተላልፈውን የአማርኛ ፕሮግራም እዚህ ላይ ፈጽሟል። ነገ እሁድ ከምሽቱ በ3 ሰዓት እስከምንገናኝ ያስተናገድኳችሁ ቆንጂት ታየ ነኝ። ፕሮግራሙን የመራልን ቴሌላይም ባክ ደህና